የድርጅቱ የአፍሪካ ቀንድ ፕሮጀክት ምክትል ዳይሬክተር የሆኑትን ሚስተር ሙሪቲ ሙቲንጋን ክራይሲስ ግሩፕ በኢትዮጵያ እየተካሄደ ባለው ለውጥ ላይ ባወጣው ዘገባ የገመገመውንና ያስተላለፈውን መልእክት በአጭሩ እንዲያስረዱን በስልክ ጠይቄያቸው ነበር። እያየን ያለነው አዲሱ ጠቅላይ ሚኒስትር አዳዲስ ሀሳቦችን ይዘው የመጡ መሆናቸውን ነው በሀገሪቱ ሰፍነው የቆዩትን ችግሮችን ለመፍታት የሄዱበት ርቀት ብዙዎች ከጠበቁት በላይ ነው። ለምሳሌ ከኤርትራ ጋር የተፈጠረው ሰላም፣ የእስረኞች መፈታትና ነፃና ፍትሐዊ ምርጫ ለማካሄድ የገቧቸው ቃሎች የሚጠቀሱ ናቸው በማለት እነዚህና ሌሎችም እየተወሰዱ ያሉት እርምጃዎች ተስፋ ሰጭ መሆናቸውን ዘገባው እንደሚያስረዳ አስታውቀዋል። ከዚህ አዎንታዊ ዳሰሳ ጎን ለጎን የለውጡን ፕሮግራም የሚገዳደሩና መንግስትን እየተፈታተኑ ያሉ በርካታ ተግዳሮቶች መኖራቸውንም ዘገባው አስፍሯል። በዘገባው እንደተገለጸውና ሚስተር ሙሪቲንም እንዳስረዱት ከሕዝቡ የሚነሱ ጥያቄዎች ብዛትና፣ የሕዝቡ ትዕግስት ማጣት፣ የብሔር ግጭት መስፋፋትና፣ በራሱ በገዢው ፓርቲ ውስጥ ልዩነቶችና ሽኩቻዎች መኖር በለውጥ አራማጁ መንግስት ላይ ከተጋረጡት ችግሮች ጥቂቶቹ ናቸው። ችግሮቹን በመቅረፍ ለውጡን ለማራመድም የዶክተር አብይ መንግስት ቅድሚያ ሰጥቶ ሊሰራባቸው ይገባል ያለውን ሚስተር ሙሪቲ ሲገልጹ በቅድሚያ በማህበረሰብ መካከል የሚነሱ ግጭቶችን ለመፍታት ከመንግሥት መዋቅር በተጨማሪ ከማኅበረሰቡ መሪዎች፣ ከሲቪል ማኅበረሰብና፣ ከሃይማኖት መሪዎች፣ ከአገር ሽማግሌዎችና ከባህላዊ መሪዎች ጋር መስራት ያስፈልጋል። ከዚሁ ጋርም ስለ መጪው ምርጫ ሂደትና አፈጻጸም እንዲሁም የጊዜ ሰሌዳ ላይ ከተቃዋሚ ፓርቲዎች ጋር መስራትና ኢኮኖሚው እንዲያንሰራራ በማድረግም የወጣቱን ጥያቄ ለመቅረፍ የሚቻልበትን ፕሮግራም መዘርጋት አጣዳፊ ተግባሮች ናቸው ብለዋል። የክራይሲስ ግሩፑ ዘገባ በኢትዮጵያ የተጀመረው የለውጥ ፕሮግራም ለአካባቢው አገሮች ጭምር እንደሆነ ሁሉ ይጠቁማል። ዓለም አቀፉ ማህበረሰብም የኢትዮጵያን መንግስት በመርዳት የለውጡ ፕሮግራም እንዲሳካ የበኩሉን አስተዋጽኦ እንዲያደርግ ይጠይቃል። የዓለም አቀፉ ማህበረሰብ የኢትዮጵያ ጉዳይ ለምን ይህን ያህል ግድ ይለዋል ብያቸው ነበር ሚስተር ማሪቲ ሞቲንጋን። የኢትዮጵያ ጉዳይ ሁሉንም የሚነካ ነው። ምክንያቱም አንደኛ ትልቅ ሀገር እና ብዙ ህዝብ ያላት ናት። ሁለተኛ አቀማመጧ ስትራቴጂካዊ ነው። ሶስተኛ በፖለቲካው በኩል ጠቃሚ ቦታ ያላት አገር ነች። በማለት ዓለም አቀፉ ማህበረሰብ ለውጡን መርዳት ያለበት የፋይናንስ ድጋፍ በማድረግ ብቻ ሳይሆን በሀሳብም ጭምር መሆን ይኖርበታል ብለዋል፣ የኢትዮጵያ ስኬት ለሌሎችም አርያነት ያለው መሆኑን በማስገንዘብ ጭምር። feel በብሪታንያ የኬል ዩኒቨርሲቲ የህግ መምህር የሆኑትን ኢትዮጵያዊውን ዶክተር አወል አሎንን የዘገባውን ሚዛናዊነትና ጠቃሚነት በሚመለከት አስተያየታቸውን ጠይቂያቸው ነበር። የሆነ ረዥም ጊዜ የቆዩ በተለይም በተለያዩ ብሔር ብሔረሰቦች መካከል የነበሩ ችግሮች ከዚህ ለውጥ ጋር ተያይዞ በምን አይነት መልኩ መልካቸውን ሁኔታቸውን እየቀየሩ እንደሆነ በደንብ ያስቀምጣል። ይሄ በህዝቦች መካከል ያለው ግጭትም አገሪቷን በጣም ከሚያስፈራት እና ይህንን ለውጥ ሊያደናቅፉ ከሚችሉ ትልቅ ነገሮች አድርጎ አንዱ አድርጎ ያስቀምጣል። እና እነዚህን ችግሮች ከመፍታት አንጻር መደረግ ያለባቸው ብሎ የሚያስቀምጣቸው የመፍትሄ አቅጣጫዎች አሉ። በአጠቃላይ ግን ይሄ ጥሩ ነገሮችን በቅርበት ያየ ለፖሊሲ አውጪዎችም አይንክ ጥሩ መሰረት ሊሆን የሚችል ሪፖርት አድርጌ ነው። ይወት ገበኤው ንጉሴ ለዲደብሊዩ ብራዘልስ